በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ሰይድ እብራሂም ለሞትና ለአካል ጉዳት ምክንያት የሆነው ግጭት እንዴት እንደተቀሰቀሰ ለአሜሪካ ድምጽ ተናግረዋል። ችግሩ የተከሰተው ባለፈው ማክሰኞ ዕለት አንድ የአፋር ብሔረሰብ ተወላጅ እዚህ አርጎባ ብሔረሰብ ልዩ ወረዳ መዲና ከተማ ገበያ ነበር። እዛ ገበያ ውሎ ሲመለስ መሀል መንገድ ላይ ማንነታቸው ባልታወቁ ሰዎች ተገደለ። የግለሰቡን መገደል ተከትሎ በሁለቱ ብሔረሰብ ተወላጆች መካከል ውጥረት መፈጠሩን ይገልጻል ይሆናሉ ማ እንደገደለው አልታወቀም። ከዚህም ከአርጎባ ብሔረሰብ የሀገር ሽማግሌዎችም የመንግስት አካላትም ወንጀል ስለተፈጸመ ይህንን አጣርተን ሰላም እንዳይደፈርስ ጥረት ማድረግ አለብን እያሉ ከአጎራባች አፋር ወረዳ ተላላ ወረዳ ጋር ግንኙነት እያደረጉ ነበር። በመሀል እንግዲህ ከአሙስቷት የአርጎባ ብሔረሰብ ልዩ ወረዳ መሬት ጎርጓዲት የሚባል አካባቢ ድረስ የአፋር ታጣቂዎች በብዛት መጥተው እዚ አካባቢ በመስኖ ስራ እና በእንስሳት እርባታ የሚተዳደሩ ነዋሪዎች ላይ ተኩስ ከፈቱ። የጸጥታ ኃይሉም ይህንን ለማረጋጋት ወደ ቦታው ሄደ። መብዛት ስለነበረ የመጡት ከዛ በኋላ ወዲያው ግጭት ተፈጥሯል። እንግዲህ ትላንትና ከትላንት ወዲያ ሙሉ ቀን ተኩስ ነበር። ዛሬም እንደዚሁ ተኩስ አለ። በትክክል አንዳንድ ይህም ስልክም ስለማይሰራውን ቦታው ላይ ያሉ የጸጥታ ኃይሎችም በትክክል አሁን ምን ያክል ጥፋት ምን ያክል ሞት ደረሰ የሚለውን ባይታወቅም እስካሁን ግን አንድ ሰው ሞቷል፣ ትላንት እና ሁለት የቆሰሉ አሉ። በጦር መሳሪያ የታገዘው ግጭት ሶስተኛ ቀኑን እንደያዘና የወረዳዋን ዋና ከተማ መዲናን ጨምሮ በተለያዩ አካባቢዎች እየተ የኦርቶዶክስ ድምፆች እንደሚሰሙ ከስፍራው የደረሰ መረጃ ያመለክታል። ግጭቱን ተከትሎ በርካቶች ንብረታቸውን ጥለው ወደ አቅራቢያቸው እየሸሹ መሆኑን ጠቁመዋል። አላፊው አካባቢው ለአፋር ካለው ቅርበት አካያ ሁለቱም ብሔረሰቦች የሁለቱንም ቋንቋ የሚናገሩ በእምነት ተመሳሳይ ከመሆናቸው ባለፈ በጋብቻ የተሳሰሩ መሆናቸውን ኃላፊው ይናገራሉ። በአፋር ክልል የተላላክ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አሊ ከታይሳም ከግጭቱ ጀርባ የሌሎች እጅ ይኖራል የሚል ስጋት አላቸው። ነገር መጀመሪያ የተደረገ ነገር ነው። ይሄ ህብረተሰቡ እየተወለደ እና አብሮ ያደገ አብሮ የተወለደ እና ከላይም ከታይም በሰላም በኩል ሞዴል የነበሩ ናቸው። እስከ ዛሬ የተከተተውን፣ የተሰረቀውን ንብረቱን ቢሰረቅ ሰውም ቢደበደብ የፈለገ ነገር ቢሆን እስከ መጋደል ድረስ የደረሱ አልነበሩም ማለት ነው። የግለሰቡን መገደል ተከትሎ በተቀሰቀሰው ግጭት ተጨማሪ ህይወት ማለፉንም ጠቅሰዋል። ለገበያ ለገበያ የመጣው ሰውዬ ብቻ አግኝቶ ገደሉ። የገደለው አካል ማን እንደሆነ ጥናት ላይ ያሉ ከታይ የሞተባቸው ደግሞ ቱክስ ከፈቱና ያው ሰው ሞተ በዛው አፋር በኩል አንድ ሞተዋል። ገበያ ከሄዱት ሰው በተጨማሪ ነው ሌላ አንድ ሰው የሞተው። አዎ ትናንትና ሞተዋል። ለማስቆም ብዙ ጥረት አድርገናል። አሁን ለዛ ከማክሰኞ ሮብ ጀምሮ ማለት ነው ያስቆሙት አልቻለም። ከአፋር በኩልም ከአማራም በኩል ማለት ነው። ይሁን እንጂ ከመጀመሪያውም ለገበያ የወጣውን የአፋር ተወላጅ የገደለው ግለሰብ በፍጥነት በቁጥጥር ስር ቢውል ኖሮ ችግሩ ሊስፋፋ የሚችልበትን እድል መቀነስ ይቻል ነበር ብለዋል። የገደለው አካል ከአርጎባ በኩል ፈልጉ ጥናት አድርጉና ያንን ያደረገው አካል ግደሉና ያዝው ብለህ ነው። እሳቸውም ደግሞ ፈጠን ብሎ ያንን ሰውዬ ቦታ ላይ ታስሮ በነበረ አፋር አይመቀነቅም ነበር ማለት ነው። ያንን ሰውዬ በሰአቱ ቶሎ ተደርሶበት አልተያዘም። የአርጎባ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ችግሩ አፋጣኝ መፍትሄ ካልተሰጠው የከፋ ሰብአዊ ጉዳት እንዳይደርስ ስጋት አላቸው። ጉዳዩ ከግለሰብ አልፎ ወደ ሌላ መልኩን ቀይሮ ጥንቃቄ የሆነ እና መጥፎ ጉዳት ይዞ ሊደርስ በሚችል ሁኔታ ላይ ነው ያለው። ከፍተኛ ተኩስ ነው ያለው። ከዛም ከዚህም ሀይል እየተጨመረ ነው። በተለይ የክልሉ መንግስትም የፌዴራል መንግስትም ይህም ጉዳይ መሀል ገብቶ ካላስቆመው ቀጠናው በጣም አስጊ ነው። ከዚህ በፊትም እንዲህ አይነት ግጭት ተከስቶ ያቅምና ሌሎች እንዳይጠቀሙበት ጥንቃቄና ትኩረት ያስፈልገዋል። ዘግይቶ በደረሰን መረጃ የግለሰቦች መኖሪያ ቤቶች እየተቃጠሉ መሆናቸውን መልእክታቸውን ለአሜሪካ ድምፅ ያደረሱ አስተያየት ሰጫዎች ጠቁመዋል። የአርጎባ ብሔረሰብ ልዩ ወረዳ ከአፋር ከኦሮሞ ብሔረሰብ አስተዳደ ከመወዳደር እና ከደቡብ ወሎዋ ቃሉ ወረዳዎች ይጎራበታል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።